ሰላም ይንገስ ሰላም ሰላም ይስፈር ፍቅሪ ይንገስ ተደምር አይና አደ ኾይና አደ ኾይና ፍቅር ፍቅር ያሸንፋል ፍቅር ያሸንፋል ፍቅር ያሸንፋል ተደምረናል ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራውን ዋና ከተማ አስመራን ትላንት ጠዋት ሲረግጡ በደስታ ጭፈራ የተቀበላቸው ህዝብ ዛሬ ጠዋት ደግሞ ከተማዋን ለቀው ሲወጡ ደግመው ደጋግመው ይጎብኙውን በሚል ስሜት በእልልታን የሸኟቸው ከተመለከትነው የተቀረጸ ምስል ለማስተዋል እንደቻልነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከመሰነባበታቸው በፊት ደግሞ ለሁለቱ ሀገራት ሰላምና ወዳጅነት ይበጃል ያሉትን አምስት ነጥቦችን ያካተተ ስምምነት መፈራረማቸው ይፋ ተደርጓል። የጠቅላይ ሚኒስትሩ ጽሕፈት ቤት ልዩ ኃላፊ አቶ ፍጹም አረጋ ስምምነቱ ከመፈረሙ በፊት በነበረው ውይይት ያለፉት ሁለት አስርተ ዓመታት ለሁለቱ ሀገራትና ህዝቦቻቸው የኪሳራ ጊዜ ነበር በሚለው ሀሳብ ላይ ተስማምተዋል ብለውናል። ኢትዮጵያና ኤርትራ በጦርነት ከዚያም ደግሞ በግጭትና በውጥረት መቆየታቸው አክሳሪ ታሪክ እንዲኖራቸው አድርጓል ያሉት አቶ ፍጹም በውይይቱ የሁለቱ ሀገራት የጋራ መልካም ነገር ታሪክ፣ ቋንቋና ሃይማኖት የሁለቱ ሀገር ህዝቦች ለማደግ ያላቸው ፍላጎትና በአጠቃላይ ለአፍሪካ ቀንድ አካባቢ አዲስ የሰላምና የልማት ተስፋን ታሳቢ በማድረግ አክሳሪውን የታሪክ ምዕራፍ የሚዘጋ የሁለቱን ህዝቦች ፍላጎትና ምኞቶች ያንጸባርቃሉ የተባሉ ስምምነቶች ተፈርመዋል ብለዋል። በሁለቱም መካከል የነበረው ጦርነትና ውጥረት ከዛሬ ጀምሮ በይፋ ይቁም ተብሏል ያሉት አቶ ፍጹም አምስቱን የስምምነት ነጥቦች ያስረዳሉ። መካከል የነበረው ጦርነት በዛሬ ሁለት በቃ ይፋ እንዲኮን የሚል ነው። እናም አዲስ የሰላምና የወንድማማችነት ምዕራፍም ተከፍቷል በሚል የተበሰረው ስለዚህ አዲስ ምዕራፍ እንግዲህ የተከፈተበት እለት ብለን እንወስደዋለን ማለት ነው። ሁለተኛው የሁለቱ ሀገራት መንግስታት የሁለቱን ሀገራት ህዝቦች ፍላጎት የሚያንጸባርቁ የፖለቲካ የኢኮኖሚ፣ የማህበራዊ፣ የባህልና የጸጥታ ጉዳዮችን የሚመለከቱ ትብብሮች እንግዲህ ምክክር ተደርጎባቸው እንዲጀመሩ የሚልው ውሳኔ ያለበት ማለት ነው። ስለዚህ በሁለቱ ሀገሮች መካከል ብዙ ውይቶች ይጠበቃሉ ማለት ነው። ሶስተኛ በሁለቱ ሀገራት መካከል የትራንስፖርት የንግድ፣ ቴሌኮሙኒኬሽን እና የዲፕሎማሲ ግንኙነቶች በፍጥነት ይጀመራሉ ወይም እንዲጀመሩ የሚል ስምምነት ላይ ተደርሷል። ያው ኢትዮ ቴሌኮም በኢትዮጵያ በኩል የቴሌኮም አገልግሎት ማለት የስልክና የሮሚንግ አገልግሎት ሊወሰድ ይችላል። ሌላው የሁለቱ ሀገሮች ድንበር ጉዳይ ወደ ፊት ውሳኔ አገኘ ስለሆነ በውሳኔ መሰረት ይፈጸማል የሚል ሲሆን አራተኛው አምስተኛውን የመጨረሻው ሁለቱም ሀገሮች ለአገሮቻቸው ብቻ ስር ለቀጠናው ሰላም፣ ለቀጠናው ልማት በጋራ ና ትንጉር እንዲሰሩ ያለ ልማት የኢትዮጵያ ሰላም መኖር ወይም የኤርትራን መልማት እና የኤርትራ ሰላም መኖር ብቻውን አይበቃም። የጅቡቲ የሶማሊያ፣ የሱዳንን የአካባቢው ሀገሮች ባጠቃላይ እንዲህ ደግሞ ሰላምን የሚያገኙ በጋራ ለመስራት የተወሰነበት ሁኔታ ነው ማለት ነው። ጦርነት በይፋ ማስቆም የሚለው እንግዲህ ወታደሮቻቸውን ሁለቱም ከአካባቢው ላይ ያነሳሉ ማለት ነው። እንግዲህ እሱ አክሽኑ ማለት ነው። ከዚህ በኋላ ምንድን ነው የሚከተለው የሚለው ይሄ እንግዲህ ወደ ቴክኒካል ጉዳይ፣ ሌሎች ሌሎች ጉዳዮች እንግዲህ መሰራት ያለባቸው በሂደት ይቀጥራሉ ማለት ነው። አንዳንዶቹ ቀለል ያሉት በፍጥነት ተግባራዊ መተግበር ያለባቸው እንዳልኩት፣ ውድቆማ ገኝነቱ ወደ ተግባራዊ ሆኗል። ሌሎቹ ደግሞ እየተከተሉ ስራ ይጠይቃሉ ማለት ነው። በሁለቱም በኩል በሁለቱም በኩል የሚመለከታቸው አካላት እንቅስቃሴ ያደርጋሉ ይሰራበታል ማለት ነው። ወደ ይመጣል ግን በመሬት ደረጃ ቆጣኝነት እንዳለ እርሱ የሚመለ በጣም የመግባባት ስሜት የመግባባት መንፈስ ይታይ ነበር በሁለቱ በፕሬዚዳንት ኢሳያስ እና በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል እና እንግዲህ ከዚህ በፊት በአካል ይተዋወቃሉ ይገናኛሉ ተብሎ አይገመትም። እንዴት ነበረ የመግባባት እና የውይይት መንፈሳቸው? እኔ እንግዲህ የምረዳው ዋናው የህክምት ጠቅላይ ሚኒስትር ዶክተር አብይ አህመድ የያዙት ይዘውም ወደ ኤርትራ የሄዱት የፍቅር ጥሪ ነው የይቅርታ ጥሪ ነው እና ይሄ ደግሞ ዩኒቨርሳል ላንጉዌጅ ይመስለኛል ፍቅር ሲባል አይደለም እንደዚህ ሲበልጥ የሚተዋወቅና የተሳሰረ ህዝብ ቀርቶ በዓለም ላይ ያለ ህዝብ ሁሉ የሚካፈለው ሼር የሚያደርገው ሀሳብ ይመስለኛል እና እኔ እሱ ይመስለኛል። ሁለቱም በኩል ያሉ ህዝቦችን ጭምር ይበልጥ ይበልጥ ስሜት ውስጥ ከቶ በተለየ ወንድማና ህዛይ ሁኔታ እንዲተያዩ ያደረጋቸውና ይሄ ሃይማኖትም ዘርን ድንበርም የሌለው ስለሆነ ይስከር ጥሬ ወደፊት ጥሬ ለወደፊት በአንድ ሆነ ደግሞ ለተሻለ ገ የመነሳ ሌላው አማራጭ ምን ያህል እንደጎዳ ነው ሁለታችንም ስላየ ነው። በሌላ በኩል ሻባይት የተሰኘው የኤርትራ ማስታወቂያ ሚኒስቴር ድረገጽ ስምምነቶቹ በሁለቱም ሀገራት በኩል የተደረጉ መሆናቸውን ገልጾ አምስቱን ነጥቦች አስፍሯቸዋል። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ከደረሱ በኋላ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ ጋራ ውይይት ጠብቋቸዋል። አቶ ፍጹም አረጋ ይህ ውይይት ቀደም ብሎ የተያዘ ቀጠሮ እንደሆነ ገልጸው የኢትዮጵያና የኤርትራ ግንኙነትን በተመለከተ ሊነሳ እንደሚችል ግምታቸውን ነግረውን ነበር። ማምሻውን በትዊተር ገጻቸው ላይ እንዳሰፈሩት ደግሞ ኢትዮጵያ በኤርትራ ላይ የተጣለው ማዕቀብ እንዲነሳ ለተባበሩት መንግስታት ድርጅት በይፋ ጥያቄ ማቅረቧን አስፍረዋል። በሌላ በኩል ጥያቄው የቀረበላቸው አንቶኒዮ ጉቴሬሽ በእርግጠኝነት መናገር ባልችልም አስፈላጊ ላይሆን ይችላል ብለዋል ማዕቀቡ። በሌላ በኩል የምስራቅ አፍሪካ ሀገሮች የበይነ መንግስታት ማህበር ኢጋድ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋራ የነበረውን ስምምነት ለማሻሻል የወሰዱትን ብልህነት የተሞላ አመራር ማድነቁን አስታውቋል። የኢጋድ ዋና ጸሐፊ ማህቡብ ማሊም ሁለቱ ሀገሮች ግንኙነታቸውን ለማሻሻል የወሰዷቸው ተጨባጭ እርምጃዎች ለሁለቱ ሀገር ህዝቦችና መንግስታት ጠቃሚ ናቸው ብለዋል። በሌላ ዜና ደግሞ የጠቅላይ ሚኒስትርነትን ስልጣን ከጨበጡ አንድ መቶ ቀናት ሊደፍኑ ጥቂት ቀናት የቀራቸው ዶክተር አብይ አህመድ ከመላው ዓለም በኢትዮጵያውያን የሚሰጣቸው የድጋፍ ሰልፍ በተለያየ አካባቢ እየተደረገ ይገኛል ዛሬም ባምንጭ ምንጭ ብዙ ቁጥር ያለው ህዝብ የተሳተፈበት ሰልፍ መካሄዱን ያነጋገር ናቸው ነዋሪዎች ገልጸውልናል። የሰማያዊ ፓርቲ አመራር አባል የሆኑት አቶ ዳንኤል ሽበሺ በሰልፉ ላይ ተጋባዥ ተናጋሪ እንደነበሩ ገልጸው ሰልፉ ሙሉ ለሙሉ ለጠቅላይ ሚኒስትሩ ድጋፍ የተዘጋጀ ነበር ብለውናል። ሰልፉ በጣም በጣም የሚያስደዝኝ ሰልፍ ነው። እጅግ በህዝብ የተገኘበት ነው በጣም ድንቅ ስም የህዝቡ ስሜት የገለጸበት ነው። አረንጓዴ ቢጫ፣ ቀይ ወይም ልሙቱ ባንዲራ ነው ህዝቡ አንድም ኮኮ ምልክት ያለው ባንዲራ እዛ ቦታ የለም። ሁለተኛው ነገር ደግሞ የዞኑ አስተዳደር የከተማው ካንቲባና ና የክልሉ ባለስልጣናት ሰልፉን ላይ መጥተው ነበረ ና ህዝቡ ያው ታትዋረዱ በአስቸኳይ ክስትርን ውጡ ብሎ አባፈል አንድም ሰው የመንግስት ባለስልጣን እንዳይገኝ ተከልክሏል። እና ቀጣኑ ያው ንግግር እንዳደረግ ይህንን ተጋብዤ ነበር። እና ያው ንግግር አድርግ ያለው በጥሩ ሁኔታ ህዝቡም አምስክኛለሁ ህዝቡም ነው ነው ያለው መስማት አንፈልግም ስልጣን ልቀቁ እናንተና አንሰማም፣ የምል ነው ግልጽ ነው ያስተላለፈው። ለውጥ ነው ህዝቡ ሙሉ ሙሉ ለሙሉ የሆነ ለውጥ ነው እንጂ ተገናዊ ለውጥ እየጠየቀ አይደለም። አሁን የአርባ ምንጭ ህዝብ ነበረው። በተመሳሳይ በሀገር ውስጥና በውጭ ሀገር ብዙ የድጋፍ ሰልፎች እየተደረጉላቸው ይገኛሉ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።